ሳይንስና ሕብረተሰብ ቁጥሩ ከ96 እስከ 100 ሚሊዮን የሚገመት ሕዝብ ያላት ሀገር ኢትዮጵያ ለሕዝቧ የምግብ ብቻ ሳይሆን የኃይል ምንጭ ኢነርጂ ዋስትናም ማግኘት ያስፈልጋታል። ለኤሌክትሪክ ማመንጫ ብቻ ሳይሆን ለተሽከርካሪዎች የነዳጅ ፍጆታም እንዲሁ። ይህን ችግር ለመቅረፍ ብሎም ለማስወገድ የኃይል ምንጭ ጠበብት በትጋት መስራት፣ የሳይንስና ስነ ቴክኒክ ምሁራንም በየፊናቸው መላመሻት ሳይጠበቅባቸው አይቀርም። ጤና ይስጥልኝ፣ እንደምንሰነበታችሁ የዚህ ክፍለ ጊዜ ተከታታዮች። ኢትዮጵያ የተለያዩ አዝርዕትን ማብቀል የሚያስችል ተስማሚ የአየር ጠባይና ለም አፈር ብቻ አይደለም ያላት፣ በተለያዩ የማዕድናት ሀብት የከበረች ሀገርም ናት። እርግጥ ለጊዜው በአካባቢያችን እንደሚገኙ ሀገራት ድፍድፍ የነዳጅ ዘይት ማዕድን ገና በገፍ የሚገኝበት ምልክት የታየ አይመስልም። ስለሆነም ህዝብንም መንግስትንም ብዙ የሚያስወጣውን የነዳጅ ፍጆታ አለመቀነስ የሚያስችል መላ ሲሹ የኖሩት ተመራማሪና የፈጠራ ውጤት ባለቤት አቶ ብርሃን ተረፈ ተሰማ ከአእምሯዊ ንብረት ጽህፈት ቤት የአእምሯዊ ንብረት ባለቤትነት ማረጋገጫ የምስክር ወረቀት ቢያገኙም ሞክረው የተሳካ ውጤት የተገኘበትን የነዳጅ ፍጆታ ቆጣቢ መሳሪያ ገና በይፋ በስራ ላይ እንዲውል ለማድረግ አልበቁም። በኢንዱስትሪ ደረጃውን ጠብቆ እንዲመረት ለማድረግ ይህ የበጀት እጥረት ስለገታቸው። አቶ ብርሃን ተረፈ የሰሩት የፈጠራ ስራ ከአውቶሞቢሎች የኋላ ጎማ ተሽከርካሪውን ጎማ ከሚያቅፈው የአልሚኒየም ሆነ ብረት እሽክሌሌት የሚገጠም እና ጎማውን በፍጥነት እንዲሽከረከር የሚያበቃ ንዑስ መሳሪያ ነው። መሳሪያው የሚገጠመው እንዳልነው ጎማውን ከሚያቅፈው የአልሚኒየም ወይም የብረት እሽክሌሌት ላይ ነው። በእንግሊዝኛ ዊል ሪም በሚሰኘው ላይ መሆኑ ነው። በዓለም ውስጥ ለመጀመሪያ ጊዜ አውቶሞቢል በሰራቸው ሀገር፣ በጀርመን ፌልገን ነው የሚባለው፣ ኢትዮጵያ ውስጥ በጣሊያንኛው ቸርኬ በመባል የታወቀው መሆኑ ነው። አቶ ብርሃን ተረፈ ተሰማ ይህን መሳሪያ እንዴት ፈጠሩት? እንዴትስ እንዲፈተሽ አደረጉ? እስካሁን በይፋ ስራ ላይ ለምን አልዋለም? እንደሚከተለው ያብራራሉ። የተሰራው ይህ ስራው በእጅ ስራ ነው፣ በትንሽ የጎጆ ኢንዱስትሪ ነው የተሰራው። ከዛ በኋላ ያው ለኢትዮጵያ ኢነርጂ ሚኒስትር ነው ይሄን ነገር አቅርቤ በኢነርጂ ሚኒስትር ነው የሙከራ የተደረገው እና የስራው ምንድን ነው የአቅም ማነስ ነው፣ የገንዘብ አለመኖር ነው። እና ይሄ ነገር በብዙ እንትን ይፈልጋል፣ ያው ፐርፌክሽኖች ይፈልጋል ይሄን ይህን ባለማሟላቴ ያው ይህን ስራ ሁን ድረስ ወደ ግልጋሎት ይደርስ አልቻለም ያለው ችግር እንግዲህ የገንዘብ አቅምና ያው አብሮ የሚሰራ ድርጅት ባለማግኘት እስካሁን ድረስ ስራ ላይ ያሏለው ማለት ነው መሳሪያው ይሄ ነው እና ያደረገው ውጤት ምንድን ነው በኢነርጂ ሚኒስቴር በመንገድ ትራንስፖርት በተለያዩ እንትኖች ነው የተሞከረው በእጀባ ነው የተካሄደው እና የሀያ ሁለት በምትሄድ መኪና ላይ ተገጥሞ ሰማኒያ ኪሎ ሜትር ነው ድራይቭ የተደረገው በአንድ ሌትር ማለት ነው። እና ይሄ ከፍተኛ አድናቆችን አድርጓል። እና በአንድ ሌትር ነዳጅ ይሄን ያክል ከተኬደ ከተማው ሲሆን እና በጣም ድራይቭ ስታደርገው እና ሳታደርገው ያው የተወሰነ እንትን ይኖረዋል። አንድ ጊዜ እጥፍና ሁለት ጊዜ እጥፍ የማድረግ ነገር ነው። እንትን ያለው ይሄ ነው እንግዲህ ቴክኒካሊ እንትን የሚለው የስነ ቴክኒክ ፍቅር ያላቸው አቶ ብርሃን ተረፈ ተሰማ በልጅነታቸው የተለያዩ የፈጠራ ስራዎችንም ይሞክሩ እንደነበር ገልጸዋል። ጎልማሳው የአእምሮዊ ንብረት ጽህፈት ቤት ባለምስክር ወረቀት ወደ ተጠቀሰው የፈጠራ ተግባር የገፋፋቸው ምን ይሆን? የሳይንስና ስነ ቴክኒክ ወይም ኢንጂነሪንግ ትምህርት ዝንባሌ ተሰጦ ከእርሳቸው አንደበት እናዳምጥ። ከልጅነት ጀምሮ ያለው ነገር ብዙ ነው። ከትምህርት ቤት ያሉ የሚሰሩ ስራዎች አሉ። ከስዕል ጀምሮ ከብዙ ነገሮች ነው። እዝገቴ ከመኪናም ጋር ነው ያደግኩት። መካኒክ በመሆን በልጅነት ጀምሮ ነው። ለተማሪዎች ሾው በማሳየት የትምህርት ቤት እንትኖችን ብዙ ነገር ነው ያሳለፍኩት። በእንትን እና ይህን ሙያ ያመጣሁት ያው ከልጅነት ከመጣ እውቀት ነው። እኔ የትምህርቴ የኢንጂነሪንግ እንትን ነው የኮንስትራክሽን ነው። ግን ያው ሙያዬ ወደ ስለሆነ፣ እሱም ብዙም እንትን አልገፋውበትም። ያው በግሌ ነው ይሄን ነገር ሰራ ያለት በግል ጥረት ነው እዚህ ላይ የደረስኩት። ብዙ ጊዜ ነው እና በራሴ መኪና ላይ ነው እንግዲህ ይህን ሙከራ መጀመሪያ ያደረግኩት። ይሄን ነገር የመጣው ደግሞ ለምን ኃይል ሰጪ መሳሪያ አልሰራም ለምን ሚል ነገር ራሴ ላይ ፈጠር ይሄ ነገር እና የዕለት ችግርን ሰጪ መሳሪያውን ለመስራት ያው በራሴ ተነሳሽነት ነው እንትን ያደረግኩት እና ይህን አድርጌ እንግዲህ ያው በግል ጥረት እዚህ ደርሻለን። ከአልሚኒየም ወይም ብረት እሽክልሊት፣ ዊል ሪም ወይም ቸርኬ ላይ የሚገጠመው መሳሪያ በትክክል ጎማው ላይ ምንድን ነው የሚያደርገው? ትንሽ ስለ ቴክኒኩ ይበልጥ ሲያብራሩ፣ ቴክኒኩ ምንድን ነው? መኪናው ከኋላ ጎማ ላይ ነው የሚገጠመው፣ እና መኪናው መፍጠን ሲጀምር መሄድ ሲጀምር መኪናውን የመግፋት ባህሪ አለው። ራይት ከኋላ ጎማ ላይ ይገጠማል፣ እና መኪናው በሚሄድበት ጊዜ የፍጥነት እንትኑን ይጨምራል። አክስለሬት እንትኑን ይጨምረዋል ማለት ነው። ጎማውን ጎማ ላይ በቂ ነው። ከፊትም ቢገጠም ችግር የለውም፣ ግን በቂ ሀይሉ ስላለን ከኋላም ብቻ ነው እንግዲህ የተደረገው። በቂ ነው፣ ግን በማንኛውም ጎማ ላይ ሊገጠም ይችላል ማለት ነው። ሲያቀርብ አንድ ሊትር ቤንዚን 22 ኪሎ ሜትር ብቻ የሚጓዙ ተሽከርካሪዎች በአቶ ብርሃን ተረፈ የፈጠራ ስራ እገዛ በአንድ ሊትር ነዳጅ 80 ኪሎ ሜትር ያህል እንደሚጓዙ በሙከራ ቢረጋገጥም ተጨባጭነት ባለው ሁኔታ ስራ ላይ በመዋል ብዙዎች እንዲጠቀሙበት ለማድረግ የ5 ሚሊዮን ብር ገደማ በጀት ነው የሚያሻቸው። የብሔራዊውን ችግር አሳሳቢነት ከልብ ተገንዝቦ መፍትሄ ያገኘው የአገር ሰው የፈጠራ ውጤት ይበል ያሰኝ ይገባል። ጥቅሙ በሚገባ እስከታወቀ ድረስ ለተግባራዊነቱ መተባበር የሚችሉ ሁሉ ከጎናቸው ቢሰለፉ እንደሚበጅ አያጠራጥርም። የፈጠራ ስራውን ማድነቅ ብቻ ዋጋ የለውምና። አሁን አንዳንድ ሰዎች ለመስራት እንግዲህ አሁን የተደረጉ ሙከራዎች አሉ፣ እና ፋብሪካው ይሄን ነገር ለመስራት ያው ፐርፌክሽን ይፈልጋል፣ ብዙ እንትኖችን ይፈልጋል። እና ያን ነገር ለማድረግ እንግዲህ ከመንግስትም ከግሎችም ጋር ብዙ የሄደንበታል በጉዳዩ ግን ግለሰቦች ላይ ያየሁት ነገር ምንድን ነው? ይሄ ነገር ሰፊ ነው። አንደኛ ከውጭ ተሰርቶ ይመጣብናል አይነት ነገር አለ። ወጫውት ተንሚዱስ ነገር አለ። ብዙ ነገሮች ነው እንጂ በሙከራ ደረጃ ብዙ ብዙ ባለሀብቶችም ብዙ አድርገናል። ከመንግስት ተቋማትም ጋር አልፎ አልፎ የሆነ የተደረጉ ነገሮች አሉ። ግን ወደ ቢዝነሱ ለመግባት ምንም ለምን እንደሆነ አልገባኝም። ይሄ ነገር አልተደረገም። በወርክሾፕ በትንሽ ደረጃ አሁን የተወሰኑ መኪኖች ላይ በስራ ላይ ነው ያለው። ለማሳየትም ለማሳየትን ምናምን ብለን ያዘጋጀናቸው ናቸው መኪኖች አሉ። በእጅ መስራት አሁንም ይቻላል። ግን ምንድነው የነገር ፐርፌክሽኑ ጥሩ ሆኖ በዓለም ደረጃም ሊቀርብ የሚችል ፍልስፍና ነው ማለት ፈጠራ ነው። እና ይሄን ነገር ነው እንግዲህ ዲቨሎፕ አድርጎ አሳድጎ በተቋማት በከፍተኛ እንትን ለማድረግ ነው እንግዲህ አሁን የኔ ጥረት እንትን ያለው ይሄ ነው እንግዲህ። እና ይሄ ነገር ለኢትዮጵያ ብቻም አይደለም ለዓለም የሚጠቅም ነው፣ እርግጠኛ ነኝ። በዓለም ላይ ይሄ ነገር እስካሁን ድረስ የታየ ስራ አይደለም። ለሀገርና ሕዝብ ጠቀሜታ የሚሰጡ የፈጠራ ስራ ውጤቶች አስፈላጊነት በውጭም በውስጥም በሚኖሩ ኢትዮጵያውያን ዘንድ የሚታምንበት ነው። አቶ ብርሃን ተረፈ የሰሩት የነዳጅ ፍጆታ ቆጣቢ የፈጠራ ውጤት፣ ሌሎች ታታሪዎችም በተለያዩ ዘርፎች ትኩረት በማድረግ እንዲነቃቁ አርአያነት ይኖረዋል። አዎ ይሄን ነገር እንግዲህ ኢትዮጵያ ሲሆኑም ሰዎች ኢትዮጵያን በቃ ይህን ስራ ወደ ስራ እንቀይር ነው፣ ወደ ሀገራችን እናሳድግ ነው። ሌላ ነገር የለውም። እንግዲህ በአጠቃላይ ይህ ስራ በደንብ የተረጋገጠ ስራ ነው፣ እውቅና ያገኘ ስራ ነው። እና ይህን ነገር የሚመለከተው ባለሀብትም ሁሉም እንትን ይህን ነገር ተባብረን ቢያንስ ከስደት እንደው ትንሽ ስማችን የሚያስጠራ ኢትዮጵያን ቢሆን ደስ ይለኛል ብዬ ነው እንግዲህ መጨመሪያ መንግስቴን ማስተላልፈው ጊዜ እስክልኛ አመሰግናለሁ። አድማጮቻችን፣ ለነዳጅ ፍጆታ ቁጠባ የፈጠራ ስራውን ባለቤት አቶ ብርሃን ተረፈ ተሰማን በማመስገንና ፕሮጀክታቸውም እንዲሳካላቸው በመመኘት የዛሬውን ሳይንስና ኅብረተሰብ ቅንብር እዚህ ላይ እንደመድማለን። ተክሌ ኋላ ነኝ። ደህና ሁኑ።